ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከሰዓሊና ገጣሚ ከበደች ተክለአብ ጋር ከሶማሊያ ሐዋይ የአንድ አሠርተ ዓመት የእስራት ጊዜያት ተነስተን በአገር አሜሪካ ዩኒቨርሲቲዎች በቀለምቅብ ቅርጻቅርጽና የንድፍ ሥራዎቻቸው እንደምን እንደተጠበቡ የሥነ ሥዕል ውጤቶቻቸው ለኤግዚቢሽንና ሙዚየሞች ለታይታ እንደምን እንደ በቁ አውግተናል። የክፍል ሦስት ማጠቃለያችን የአዲስ አበባን ሥነ ጥበብ ትምህርት ቤት ነቅሶ የሚቋጨው በስንኝ ቋጠሮቻቸው ነው። የመነሻ ጥያቄያችን የነበረው ቀደምት ኢትዮጵያውያን የሥነ ጥበብ ባለሙያዎች በሥነ ስዕሉም ሆነ በሥነ ግጥሙ ዘርፍ በታሪክ ፊት ተገቢውን ሞገስ ተላብሰዋልን በአዲሱ ትውልድ የሥነ ጥበብ ማህበረሰብ ዘንድስ እየታሰቡ ያሉት ወይም ተችሏቸው ያለው ከበሬታ ምን ያህል ነው የሚል ነበር። በጣም ትልቅ ጥያቄ ነው። በእውነት ቤት እንደ መጀመር አላቅም። ከአዲስ አበባ ስነ ጥበብ ትምህርት ቤት ወደዛ ልመልስህ እና አዲስ አበባ ስነ ጥበብ ትምህርት ቤት አቶ አለ ፈለገ ሰላም ሲያቋቁሙት የመጀመሪያ ትምህርት ቤት ነው እና ብቸኛው ትምህርት ቤት ነው ማለት ይቻላል። በጊዜያት ስፋት የተለያዩ አይነት የስዕል አዋቂዎች አልፈዋል፣ ተፈጥረዋል እና ለዚያ ትምህርት ቤት እድገትም ብዙ አስተዋጽኦ ያደረጉ በጣም በርካታ ሰዎች አሉ። ግን በጣም ትንሽ ነው ህዝቡ ስለነሱ የሚያውቀው። ይሄ ለምን ሆነ ብለን ብንጠይቅ፣ በነገራችን ላይ እዚህ ላይ ማንሳት የምፈልገው ነገር ምንድን ነው እኔ ራሴ ጥሩ ግምገማ ልሰጥ አልችልም ብዬ ገምታለሁ። ምክንያቱም ከሀገር ቤት ከወጣሁ በጣም ብዙ ጊዜ ነው። ከርቀት ነው ሁኔታ ስናየው። ግን የአንድ ተቋም በዚህ ሁኔታ ላይ የስዕል ተቋም እንበል ወይ የአርት ስኩል እዛ በመገኘት ብቻ ሳይሆን በውጤቶቹ ደግሞ መገምገም ይቻላል። በዛ ስር ያለፉ ተማሪዎች ምን እንዳላቸው እና ምን እንደሌላቸው በማየት ትምህርት ቤቱ ደግሞ እንዴት ይካሄዳል የሚለው ነገር ላይ ለመድረስ ትንሽ ፍንጭ ይሰጣል ብዬ እገምታለሁ። እንደሚመስለኝ ከሆነ በጣም በርካታ ሰዓሊዎች ስዕል ስራ የሚሰሩ ብዙ አሉ፣ ከአርት ስኩል የተመረቁ ብዙዎቹ ደግሞ በማንኛውም ስታንዳርድ ቢታይ በጣም ጎበዞች ናቸው። በዛ አኳያ ግን የስዕል ታሪክ ያጠኑ ብዙ ሰዎች ትምህርት ቤት አፍርተዋል ወይ የሚለውን ስገነዘብ ጥቂት ናቸው ብዬ ነው። ማም ነው እንግዲህ ባለማወቅ የሚል ሊሆን ይችላል። ስየ ገብረ መድኅን አሉ ስለ የተለያዩ ሰዓሊዎች በሚቻለው መንገድ ኮንትሪቢዩት ያደረጉ በኢንተርኔትም ላይ አንዳንድ ባዮግራፊካል የሆኑ ነገሮች በመስራት አስተዋጽኦ ያደረጓሉ። በተለይ ስየ ገብረ መድኅን የሚቻለውን ያክል አድርጓል ግን በቂ ነው ወይ? ያንን በማየት ብቻ ትምህርት ቤቱን እዚህ ደረጃ ያደረሱ ሰዎች እና እንደገና ፕራክቲሱን እዚህ ደረጃ ያደረሱ ሰዎች ክብር ተሰጧቸዋል ወይ የሚለውን ነገር ሳስብ ግን ገና ነው ነው የምለው። እንደገና ደግሞ ቅድም ስለ ወጣቶቹ ጠይቀኸኛል፣ አንስተሃል እና የአሁኑ ወጣቶች የሚሰጡት ክብር ምንድን ነው ላለፉት የሚለውን ነገር ለማወቅ ከባድ ነው ግን ከሚያደርጉት ነገር ይልቅ የማያደርጉት ነገር ደግሞ አንዳንድ ፍንጭ ይሰጠናል። ለምሳሌ አንድ የጥበብ ባህል ታሪክ ሲያደግ ባህሉን ይዞ ነው የሚያድገው። የጥበብ ባህል አለ። አሁን የጥበብ ባህል የምለው ምንድን ነው? ለምሳሌ ኮፒራይት አንዱ የጥበብ ባህል ነው። ዝንባሌን መግለጽ አንዱ የጥበብ ባህል ነው። በከሌ ስብ ተማርኩኝ የከሌ ተጽዕኖ አለብኝ ማለት አንዱ የጥበብ ባህል ነው እና እነኚህ አይነት ነገሮች ይካሄዳል ወይ ብዬ ሳስብ ብዙ አያጋጥሙኝም። በቀጥታ ለማለት የምፈልገው ምንድን ነው? ለምሳሌ የአስተማሪዎቻቸውን አሻራ እየተመለከትን ተማሪዎቹ ግን የአስተማሪ ዝንባሌ አለኝ ለምን አይሉ የሚለው ነገር ሁልጊዜ ያሳስበኛል። አጋጣሚ ሆኖ እያንዳንዱን ስታይል ልጆቹ ላይ ካሳደሩት መምህራን ይልቅ በእነሱ ስር የወጡ ልጆች ደግሞ ገናና ሆነው ይወጣሉ እና ነውር አይደለም። ሁልጊዜ ተማሪ አስተማሪውንም በልጦም ልቆም ሊወጣ ይችላል። ግን ተጽዕኖ መናገር ደግሞ አንዱ የጥበብ ባህል ነው እና ለምን ያ የለም? ያ ቢኖር ኖሮ ተማሪውን ለዚህ ያበቁትም ሰዎች ክብር እያገኙ ይመጣሉ። ህብረተሰቡም ደግሞ የሚገባቸውን ቦታ እየሰጣቸው ይመጣሉ እና ይሄ የጎደለ ይመስለኛል። እንግዲህ ከበቆኝ ነው የማየው። እነኛ አይነት ነገሮች የጎደሉ ይመስልኛል። አንደኛ ታሪካቸው በደንብ አለመውጣቱ፣ ሁለተኛ ደግሞ ዘመን ወደፊት ነው የሚሄደው። ለማንኛውም ትምህርት ቤት ደግሞ የአርት ስኩሉ ዘመናዊ ነገሮችን ለማሳወቅ ለተማሪዎቹ ግዴታ አለበት፣ ፍላጎትም አለው። ግን ያ ሲሆን ደግሞ ዘመናዊው ነገር ብቻውን አይቆምም። ለምሳሌ ቅድም ሪያሊዝም ጠቅሻ ያለው ብዙ የአርት ስኩል ተማሪዎች እኔን ያስተማሩኝ ተማሪዎች የሪያሊዝም ሊቆች ናቸው። ግን ሪያሊዝም ያለቀለት ስታይል ነው ማለት አንችልም። አሁንም የሚኖር ያለ ስታይል ነው። በአሜሪካን ሀገር እንዲሆን አሁን እነ አብስትራክት ኤክስፕሬሽኒዝም በነበሩበት ጊዜ እነ ጃክሰን ፖላክ በነበሩበት ጊዜ ሳረበቱ ዛት በሪያሊዝሙም የደነኑ ሰዎች ነበሩ፣ እስካሁንም አሉ። አካዴሚያ ደግሞ የሚጠብቃቸው ነገሮች አሉ። አንዱ ሪያሊዝም ነው። እና እኔም አውቃቸው ኢንስቲትዩሽኖች በሙሉ በመጀመሪያ ሪያሊዝምን ካስጠኑ በኋላ ነው ወደ ሌሎቹ ደግሞ የሚሸጋገሩት። ግን አንዳንድ ጊዜ ከምሰማው ወይ ኢንተርኔት ላይ አንዳንድ ነገር ላይ ከምሰማው አርት ስኩሉ ለሪያሊዝም የሚሰጥ የነበረውን ክብደት እንደ ስህተት እየቆጠረ ከመጣ ይሄ የራሱ ስህተት ነው ብዬ ነው የምገምተው። እና ይህን ሁሉ ማለት የምፈልገው ምንድን ነው፣ ትምህርት ቤቱን እዚህ ደረጃ ያደረሱ በሪያሊዝም ያደጉ ሰዎች ታሪክም ትልቅ ታሪክ ነው እና ለምንድን ነው የማይነሱት ነው ለማለት የምፈልገው። በአጠቃላይ ግን እውነቱን ለመናገር የአዲስ አበባ ትምህርት ቤት በጣም በጣም በጣም ብዙ ትልልቅ ሰዓሊዎችን አፍርቷል እያፈራም ነው ያለው በማንኛውም አካደሚያ ደረጃ ጥሩ ደረጃ ያለ ትምህርት ቤት ነው አንጋፋ አርአያነታቸው ሊጠቀሱ ይገባል ወይም መጥቀስ የሚወዷቸው ከስነ ስዕሉም ሆነ ከስነ ግጥቡ ዘርፍ እነ ማን ይሆናሉ በጣም ሰፊ ጥያቄ ነው ከአንጋፋዎቹ ከቀደምቶቹ ብቻ ማለት የቅርቦቹን ሳይሆን ከቅርቦቹ ገና ብዙ ስለምንጠብቅ ማለት ነው የምትለው ገባኝ በተለያየ ዘመን ወይ ደግሞ በተለያየ ስታይል የተለያየ ስምና እውቀት ያላቸው አሉ። አሁን የኢትዮጵያን ሞዴርኒዝም የዘመናዊ አሰራር ስልትን በሚመለከት ብዙ ሰውም አሁን እያወቃቸው ነው። እነ ገብረ ክርስቶስ ደስታ አሉ፣ እነ እስክንድር በጓሲያን አሉ። እነሱ ያፈሯቸውም ተማሪዎች አሉ። እንደገና ደግሞ በ ሪያሊዝሙ አካባቢ በእውነት ቅድም የጠሯቸው መምህራን ወርቁ ማሞ፣ እነታደሰ ማመጫ፣ እነታደሰ በላይ እነሱ ሁሉ ትልቅ አስተዋጽኦ ያላቸው ናቸው በኢትዮጵያ የስዕል ታሪክ ውስጥ። እንደገና ደግሞ ከነሱ በኋላ እያፈሩ አሉ። እነ ታደሰ መስፍን አሉ። ብዙ ተማሪዎችንም በስራቸው እያፈሩ እነ ሸቱ ጥሩና አሉ፣ እነ መዝገቡ ተሰማ በእውነት በጣም ብዙ ብዙ አርቲስቶች አሉ፣ ስማቸው ሊጠቀስ የሚችል ፕሮክታክሌ እዛ ውስጥ አፈወርቅ ተክሌ ትልቅ ትልቅ አይኮን ናቸው። ምል የእሳቸውን ቦታ በተለይ በመጀመሪያነት ስዕል ብዙ በማይታወቅበት ጊዜ ብዙ አስተዋጽኦ የሰጡ ናቸው አፈወርቅ ተክሌ። እሳቸው ያው ኦልሬዲ ስማቸው የወጣ ነው። ብዙም ሰው ድሮ ድሮ፣ በተለይ ከኢትዮጵያ ውጭም ያሉ ሰዎች በመጀመሪያ የሚያውቋቸው አፈወርቅ ተክሌን ነው እና ከመጀመሪያዎቹ መሀከል ናቸው። በስነ ግጥሙ ዘርፍስ በስነ ግጥምም ማንን ጠርቼ እንግዲህ ማንን ያው የቀደሙትን ነው የምጠይቀኝ ያለኸው ከነ መንግሥቱ ለማ ጀምሮ ነ ጸጋዬ ገብረ መድኅን ነ ገብረ ክርስቶስ ደስታ ከዛ ደግሞ ቀደም ሲል ና ዮፍታሄ ንጉሴ በጣም ትልቅ አስተዋጽኦ የነበራቸው ሰዎች ናቸው እነኝ እነኝ ሁሉ። አሁንም ቢሆን የብዕር ስራው የቀጠለ ነው። ልክ እንደ ወይን ጠጅ እየቆየ በሄደ ቁጥር ጥንካሬ እንደሚያገኘው ሁሉ ከሀዋይ እስከ ኒውዮርክ ህይወቶ ድረስ ብዙ መንገዶች አልፈዋል። የግጥም ደረጃዎቹም በዚያኑ ያክል በስለትና ስክነታቸው ሜዛ ነው ያህል የጎለበተ መጥተዋል። ከቅርብ ጊዜያት ወዲህስ ከጻፏቸው ስነ ግጥሞች ውስጥ የሚያነቡልን ይኖራል? አንድ አቃቢያለች ግጥም አንበብ ፈልጋለሁ ወይ? በጣም የቅርብ ጊዜ አይደለችም። በአውሮፓ አቆጣጠር አስራ ዘጠኝ ዘጠና ዘጠኝ አዲስ አበባ ሄጅ የነበረ ለአንድ ፕሮጀክት እና እንዲሁም መንገድ ላይ ያየኋቸው አንድ አዛውንት እሳቸውን በሚመለከት የጻፍኩት ነው እና ሴት ናቸው። በጣም ንጹሕ ነጠላ ፊታቸው ዘርግተው ነጠላው ላይ ሳንቲሞች አሉ። የለበሱት ልብስ በጣም ንጹሕ ነው እና አንገታቸውን አቀርቅረው ቆመዋል። በጣም አስደነገጠኝ። ድሮ ምን ችግር አለ እናቃለ ልጅ ሆኜ የማስታውሰው የኔ ብጤ ብለን የምንገምታቸው ሰዎች የነበረኝን ምስል አጠፋብኝ እና ደነገጥ በገባሁ በማግስቱ ነው ያየኋቸው። ያንን በሚመለከት አንድ ትንሽ ግጥም እዛው ማታ የጻፍኩት ነው በመንታ መንገድ ላይ ይላል። በመንታ መንገድ ላይ ገበና ወረደ ክሳት ተራቆተ ሸማ ተዘረጋ፣ ሆድ ባዶ ከረመ። በመንታ መንገድ ላይ ገበና ወረደ፣ ክንብንብ ተፈታ፣ ሙግቷ ከተመ፣ አንጀት ብሉን መታ። አልፎ አልፎ ደግሞ አንዳንድ እምወዳቸው ጽሑፎች ወይም ጸሐፊዎች ከሌላም ሀገር ያሉ ከእኔ ከማስበው ሀሳብ ጋር ተመሳሳይነት ያላቸውን አልፎ አልፎ ተረጎማለሁ። እና አንደኛው መስታወት ለሀያኛው ክፍለ ዘመን ይላል ውርስ ትርጉም ነው። ሁላችሁም እንደምታውቁት ቃል በቃል መተርጎም ቋንቋን ወደ ሌላ በተለይ ግጥም ሲሆን ያስቸግራል፣ እና ብዙ ጊዜ እንደ ውርስ ትርጉም ነው የምወስደው። እና መስታወት ለሀያኛው ክፍለ ዘመን ዘመኑ እንግዲህ ይህ ነው። ተደሳሽ የሬሳ ሳጥን የሕፃን ምስል የለበሰ የተከተበ መጽሐፍ በቁራ የውስጥ አካል ላይ ነቢ በቃሉ ያረፈ የዱር አውሬ በእቅፍ አበባ ተጋርዶ ከአመት አመት የተጓዘ ቋጥኝ ድንጋይ በእብድ ሳምባዎች ውስጥ ሆኖ ውስጥ ንፋስ የተነፈሰ እንግዲህ ዘመኑ ይህ ነው በሀያው ምዕተ ዓለም ላይ ለታሪክ የተነደፈ ይላል ዋናው ግጥሙ ሰይድ አስፐር የሲሪያ ገጣሚ የጻፈው ነው በእንግሊዝኛ የተተረጎመ እንግዲህ ያው ቅድም እንዳወራ ነው ሁልጊዜ ስለ ትላልቅ ነገሮች ብቻ አይደለም የሚጻፈው ቅርብ ስላሉ ነገሮችም ይጻፋል ስለ ደስታም ስለ ሀዘንም ስለ ሙዚቃም ስለ ሁሉም ነገር እና እንዲሁ እስካሁን ያነበብነውን ነገር ለመበረዝ ያክል አጠር ያለች ግጥም ፍቅርን የምትመለከታለች ሷ ላንብልህ እንደ ራስ ጌጥ ውብ ወለባ፣ እንደ ክት ልብስ ውብ ፈትል፣ እንደ ክብር አልባስም ሀር፣ ወይ እንደ አሸንክታ ምስጥር፣ በልባችሁ መቅደስ ጽላት በቅድስና ኑሩት። ብሻችሁ እንደ መናፍቅ በሽሽግ ጣዖት አምልኩት፣ ወይ እንደ አንገት ድሪ ድንቅ ስራ በአደባባይ አጊጡበት። ብቻ ለነጋ አትበሉት፣ ጤዛ ነው ፍቅር ካደረ እስከ ቀትር የማታምኑት ገጣሚ። ሳሊና በሲቲ ዩኒቨርስቲ ኦፍ ኒውዮርክ ኩዊንስቦሮ የሥነ ስዕል ረዳት ፕሮፌሰር ከበደች ተክላብ ስለ ቃለ ምልልሱ እናመሰግናለን። እኔም ስለጋበዝከኝ በጣም አመሰግናለሁ። ከስራ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።